የዲ ደብልዩ ዜና ጤና ይስጥልኝ አድማጮች፣ ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። የኢራን ሶስት የኒውክለር ጣቢያዎች ከባድ ጉዳት እንደደረሰባቸው የአሜሪካ የመከላከያ ሚኒስትር ገለጹ። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ አሜሪካ ጥቃቱን በመፈጸም የተባበሩት መንግስታት ቻርተርን ጥሳለች ሲሉ ወንጅለዋል። ሩሲያና ቻይናን ጨምሮ በርካታ ሀገራት አሜሪካ በኢራን የኒውክሊየር ተቋማት ላይ ያደረሰችውን የአየር ጥቃት በጽኑ አወገዙም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዲሞክራቲክ ሪፐብሊክ ኮንጎና ሩዋንዳ መካከል ባለፈው አርብ ዋሽንግተን ውስጥ የተደረሰው የሰላም ስምምነት ላደረጉት ጥረት ራሳቸውን አሞገሱ። በናይጄሪያ በሰርግ ላይ በነበሩ ሰላማዊ ሰዎች ላይ በተፈጸመ የደቦ ጥቃት የሞቱ ሰዎች ቁጥር 12 ደረሰ። ዜናውን በዝርዝር። የኢራን የሶስት የኒውክለር ጣቢያዎች ከባድ ጉዳት እንደደረሰባቸው የአሜሪካ የመከላከያ ሚኒስትር ገለጹ። በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትዕዛዝ የተፈጸመው ጥቃት የኢራንን የኒውክለር መርሃ ግብር አውድመዋል ሲሉ የአሜሪካ መከላከያ ሚኒስትሩ ተናግረዋል። በፔንታጎን በሰጡት ጋዜጣዊ መግለጫ የኢራንን የኒውክለር መርሃ ግብር አውድመ አውድመናል ያሉት የመከላከያ ሚኒስትሩ ፔት ሄግስትስ የአሜሪካ ጥቃት የኢራን ወታደሮችን ወይም የኢራንን ሕዝብ ዓላማ አላደረገም ብለዋል። ዶናልድ ትራምፕ ሰላም ይፈልጋሉ፣ ኢራን እሱም መንገድ መምረጥ አለባት ሲሉ ፔት ሄግስትስ መናገራቸውን የፈረንሳይ ዜና አገልግሎት ዘግቧል። አሜሪካ በኢራን የኒውክለር ተቋማት ላይ ውድመትን ያስከተለ ጥቃት መፈጸሟን ፕሬዚዳንት ዶናልድ ትራምፕ ይፋ ያደረጉት ትናንት ቅዳሜ ነበር። አሜሪካ ጥቃት የፈጸመችው ምሽግ ደርማሽ ተብለው በሚጠሩ 14 ግዙፍ ጂቢዩ 57 ቦምቦች እንደሆነ ፔንታጎን አስታውቋል። መሬት ሰርጉዶ በመግባት የሚነጉዱት ግዙፍ ቦምቦች በሁለት የኒውክለር ጣቢያዎች ላይ መጣላቸውን የአሜሪካ የጦር ኃይሎች ጠቅላይ አዛዥ ዳን ኬይን ተናግረዋል። የአሜሪካ ጥቃቶች በኢስፋን ናንታዝ፣ እና ፎርዶ በሚገኙ የኒውክለር ጣቢያዎች ላይ ያነጣጠሩ ናቸው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለሕዝባቸው በቴሌቪዥን ባደረጉት ንግግር ጥቃቱን አስደናቂ ወታደራዊ ስኬት ብለውታል። ቴህራን የሰላም ስምምነት ካልፈጸመችና የአጸፋ እርምጃ ለመውሰድ የአሜሪካን የጦር ሰፈሮችን ኢላማ ካደረገች የበለጠ የከፋ ጥቃት ይከተላታል ሲሉ አስጠንቅቀዋል። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ አሜሪካ ጥቃቱን በመፈጸም የተባበሩት መንግስታት ቻርተርን ጥሳለች ሲሉ ወንጅለዋል። ጥቃቱን አጸያፊ ያሉት የውጭ ጉዳይ ሚኒስትሩ ዘላቂ ዳፋ እንደሚኖረው አስታውቀዋል። የኢራን ውጭ ጉዳይ ሚኒስትር የአሜሪካ እና የእስራኤል የተቀናጀ ጥቃት ኢራን ሉዓላዊነቷን ለመጠበቅ ያሏትን አማራጮች ሁሉ የመጠቀም መብት አላት ብለዋል። የሌሊቱን የአሜሪካን ጥቃት ተከትሎ ኢራን በእስራኤል ላይ የአጸፋ እርምጃ ወስዳለች። ኢራን በእስራኤል ላይ በአስወነጨፈቻቸው የሚሳኤል ማዕት በቴል አቪቭ በደርዘን የሚቆጠሩ ሰዎችን ለጉዳት ሲዳርግ በከተማዋ ማዕከላዊ ክፍል የሚገኙ የንግድ ማዕከላትን የያዙ ሕንፃዎች ብርቱ ጉዳት እንደደረሰባቸው ዓለም አቀፍ የመገናኛ ብዙኃን ዘግበዋል። ከጥቃቱ አስቀድሞ አሜሪካ ግጭቱን የምትቀላቀል ከሆነ በቀጠናው የሚገኙ የአሜሪካ ወታደራዊ ሰፈሮችና ጥቅሞች ሁሉ ኢላማ ሊሆኑ እንደሚችሉ ኢራን በተደጋጋሚ ስታስጠነቅቅ ቆይታለች። የኢራን ከፍተኛ ባለስልጣናት ጥቃቱን ተከትሎ በሰጧቸው መግለጫዎች ኢራን ለደረሰባት ጥቃት በእጇ የሚገኙ ማናቸውንም የአጸፋ እርምጃዎች ሁሉ ልትጠቀም እንደምትችል ነው ያስታወቁት። ኢራን በአሜሪካ ጥቃት ከተፈጸመባት በኋላ ከእስራኤል በተጨማሪ በአካባቢው ባሉ የአሜሪካ የጦር ሰፈሮች ላይ ጥቃት ከማድረስ ባሻገር የዓለማችን አንድ አራተኛውን የነዳይ ዘይት ማጓጓዣ መስመር የሆነውን የሆርሙስ ሰርጥ ልትዘጋ እንደምትችል ተንታኞች አስጠንቅቀዋል። ይህ በእንዲህ እንዳለ ሩሲያና ቻይናን ጨምሮ በርካታ ሀገራት አሜሪካ በኢራን የኒውክለር ተቋማት ላይ የደረሰችውን የአየር ጥቃት በብርቱ አውግዘዋል። ጥቃቱ የተባበሩት መንግስታት ድርጅት ቻርተርና ዓለም አቀፍ ሕግን የተላለፈ ነው ሲሉም ከሰዋል። የሩሲያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ የአሜሪካ ኃላፊነት የጎደለው ውሳኔ ዓለም አቀፍ ሕግጋትን ከመተላለፍ ባለፈ ግጭቱን ያባብሳል፣ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ምላሽ ሊሰጥበት ይገባልም ብላለች። የትናንቱ ሌሊቱን የአሜሪካ ጥቃት ካወግዙት መካከል ሌላዋ ሀያል ሀገር ቻይና ናት። የቻይና የውጭ ጉዳይ ሚኒስቴር ባወጣው መግለጫ አሜሪካ በኢራን የኒውክሊየር ተቋማት ላይ ያነጣጠረው ጥቃት የመካከለኛው ምስራቅ ቀውስን ያባብሰዋል ብላለች። ቻይና ሁሉም የግጭቱ ተዋንያን በተለይ እስራኤል በአስቸኳይ የተኩስ አቁም ለማድረግ እንዲገዙ ጥሪ አቅርባለች። የአሜሪካውን የአየር ጥቃት ተከትሎ ሳዑዲ አረቢያን ጨምሮ በርካታ የአረብ ሀገራት ተቃውሟቸውን አሰምተዋል። አሜሪካ በኢራን የኒውክለር ማብላያ ጣቢያዎች ላይ ጥቃት ከፈጸመች ሰዓታት በኋላ ኢራን ለተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ማመልከቻ ማቅረቧን ተከትሎ ምክር ቤቱ ለዛሬ ስብሰባ ጠርተዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዲሞክራቲክ ሪፐብሊክ ኮንጎ እና ሩዋንዳ መካከል ባለፈው አርብ ዋሽንግተን ውስጥ የሰላም ስምምነት እንዲደረስ ላደረጉት ጥረት ራሳቸውን አሞገሱም። ግጭቱን ለማብቃት ከስምምነት መድረሳቸውን ባለፈው ረቡዕ ባወጡት መግለጫ ያስታወቁት ሁለቱ ሀገራት በሚቀጥለው ሳምንት በይፋ ዋሽንግተን ውስጥ እንደሚፈራረሙ አስታውቀው ነበር። ዶናልድ ትራምፕ የሁለቱን ሀገራት የሰላም ስምምነት በተመለከተ በግላቸው የማህበራዊ መገናኛ ዘዴ ትሩዝ በለጠፉት መረጃ እለቱ ለአፍሪቃውያን ብሎም ለመላው ዓለም የተለየ ቀን ነው ብለዋል። ከሩዋንዳ ጋር የሚዋሰነው በማዕድናት የበለጸገው የኮንጎ ምስራቃዊ ክፍል ላለፉት ሦስት አስርት ዓመታት በሁከት ሲታመስ ቆይቷል። ቀጠናው በተለይ በሩዋንዳ መንግስት እንደሚደገፍ የሚነገርለት የአማጺ ቡድን በአካባቢው እየተጠናከረ መሄዱን ተከትሎ በኮንጎና ሩዋንዳ መካከል የዲፕሎማሲ መሻከርን አስከትሎ ግጭት ውስጥ አስገብቷቸዋል። አማጺው የኤም 23 ባለፈው ጥቂት ወራት የምስራቃዊ የጎማ ከተማን ጨምሮ በርካታ የኮንጎ ከተሞች መቆጣጠሩም በሁለቱ ሀገራት መካከል የነበረውን ውጥረት ለማባባሱን ተከትሎ አሜሪካ የገባችበት ማሸማገል ለሰላም ንግግር እንዲቀመጡ አስገድዷቸዋል ነው የተባለው። ፕሬዚዳንት ዶናልድ ትራምፕ የሁለቱ ሀገራት ሽምግልና መሳካታቸውን ይፋ ሲያደርጉ ባወጡት መግለጫ እንዳሉት በኢትዮጵያና ግብጽ፣ በህንድና ፓኪስታን፣ እንዲሁም የአብርሃም ውል በተሰኘው ሽምግልና በእስራኤልና በበርካታ የአረብ ሀገራት መካከል ሰላም እንዲጠበቅ ላደረግኳቸው ጥረቶች የኖርዌይ የሰላም ኮሚቴ የሚገባኝን ቦታ አልሰጠኝም ሲሉ ወቅሰዋል። በመጨረሻም በናይጄሪያ በሰርግ ላይ በነበሩ ሰላማዊ ሰዎች ላይ በተፈጸመ የደቦ ጥቃት የሞቱ ሰዎች ቁጥር 12 ደረሰም። የናይጄሪያ ፕሬዚዳንታዊ ጽሕፈት ቤት እንዳለው በማዕከላዊ አገሪቱ ክፍል በሚገኘው ግዛት የእስልምና ተከታይ ሰርገኞች በተሳፈሩበት አውቶቡስ ላይ የደቦ ጥቃት ከተፈጸመ በኋላ በርካቶች ለጉዳት ተዳርገዋል። በጥቃቱ የሙሽራው አባትና ወንድም ወዲያው ሲገደሉ 30 ያህል ሰዎች ቆስለው ወደ ሕክምና መወሰዳቸውን የፈረንሳይ ዜና አገልግሎት ዘግቧል። የናይጄሪያ ፕሬዚዳንት ቦላ ቲኑቡ የተፈጸመውን የደቦ ጥቃት በጽኑ አውግዘዋል። በማዕከላዊ ናይጄሪያ ተዳፋታማ የማንጉ ክልል የፉላኒ ጎሳ ሙስሊም አርብቶ አድሮችና በማንጉ ጎሳዎች መካከል የተከሰተው ግጭት በአካባቢው ውጥረት አንግሷል። በግጭቱ የፉላኒ አርብቶ አድሮች በደርዘን የሚቆጠሩ የማንጉ ጎሳ አባላትን በመግደል ይጠረጥራሉ። በአሁኑ ሰርግ ላይ በነበሩ የፉላኒ ጎሳ አባላት የተፈጸመው የደቦ ጥቃት ከዚህ ጋር የተያያዘ ሳይሆን እንዳልቀረ ነው በዘገባው የተመላከተው። ይህ ዶይቼ ቬለ ነው። አድማጮች ዜናውን ለማብቃት ርዕሶቹን አንድ አፍታል አስታውሳችሁም። የኢራን ሶስት የኒውክለር ጣቢያዎች ከባድ ጉዳት እንደደረሰባቸው የአሜሪካ የመከላከያ ሚኒስትር ገለጹ። የኢራን የውጭ ጉዳይ ሚኒስትር አባስ አርጋሃቺ አሜሪካ ጥቃቱን በመፈጸም የተባበሩት መንግስታት ድርጅት ቻርተር ጥሳለች ሲሉ ወንጅለዋል። ሩሲያና ቻይናን ጨምሮ በርካታ ሀገራት አሜሪካ በኢራን የኒውክለር ተቋማት ላይ የደረሰችውን የአየር ጥቃት በብርቱ አወገዙም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዲሞክራቲክ ሪፐብሊክ ኮንጎና ሩዋንዳ መካከል ባለፈው አርብ ዋሽንግተን ውስጥ የሰላም ስምምነት እንዲደረስ ላደረጉት ጥረት ራሳቸውን አሞገሱ። ዜናው በዚሁ አበቃ። ጤና ይስጥልኝ።